the voice of America. ወይዘሮ አስቴር ማሞ በምክትል ጠቅላይ ሚኒስትር ማዕርግ የመልካም አስተዳደር ማሻሻ ክላስተር አስተባባሪና የሲቪል ሰርቪስ ሚኒስትር ሆነው ተሾሙ። በኢትዮጵያ ሴቶች እንደዚህ ባለ ከፍተኛ የመንግስት ስልጣን ሲቀመጡ ይሄ የመጀመሪያ ጊዜ መሆኑ ነው። ዘጋቢያችን መለስካቸዋማ ከአዲስ አበባ አጠር ያለ ዘገባ ልኮልናል። ወይዘሮ አስቴር ማሞ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ማሻሻያ ክለስተር አስተባባሪና የሲቪል ሰርቪስ ሚኒስትር ሆነው መሾማቸውን ዛሬ የገለጸው ዋልታ ኢንፎርሜሽን ማዕከል የተሰኘው ድርጅት በድረ ገጹ ላይ በወጣው ዜና ነው። ወይዘሮ አስቴር የተኩት በቅርቡ በሞት የተለዩትን የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት የነበሩትን የአቶ አለማየሁ አቶምሳን ስልጣን የተረከቡትን የአቶ ሙክታር ከድርን ስፍራ መሆኑ ነው። ዋልታ በድረ ገጹ እንደገለጸው ይህ ሹመት ወይዘሮ አስቴር ማሞን እንዲህ ያለ ከፍተኛ የመንግሥት ስልጣን ለመያዝ የመጀመሪያዋ ኢትዮጵያዊት ያደርጋቸዋል። ሚኒስትሯ ከዚህ ቀደም የኦሮሚያ ክልላዊ ምክር ቤት አፈ ጉባኤ፣ የወጣቶችና ስፖርት ሚኒስትር እንዲሁም በኢትዮጵያ የሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሆነው ሰርተዋል። ወይዘሮ አስቴር ኢህአዴግ የተሰኘውን ገዢ ግንባር ካዋቀሩት አራት አባል ድርጅቶች መካከል የኦሮሞ ህዝብ ዴሞክራሲያዊ ድርጅት የስራ አስፈጻሚ ኮሚቴ አባል ሲሆኑ በቋንቋና ስነ ጽሑፍ የመጀመሪያ ዲግሪ በድርጅታዊ አመራር ደግሞ ሁለተኛ ዲግሪ እንዳላቸው ዋልታ በድረገጹ ዘርዝረዋል። አንዳንድ ታዛቢዎች የአቶ ሙክታር ከድርን ከምክትል ጠቅላይ ሚኒስትር ደረጃ የአንድ ብሔራዊ ክልላዊ መንግሥት ፕሬዚዳንት መሆናቸው እንደ መሻር ይቆጠራል ሲሉ ሌሎች ደግሞ ቀደም ሲል ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊም ሆኑ የአሁኑ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በቅርቡ እንዳሉት በገዢ ግንባር ኢህአዴግ አሰራርና መርህ መሰረት አባላቱ ይህንን ከቁም ነገር አይከቱትም። ዋናው ቁም ነገር የትኛውም አባል ድርጅቱ በመደበው ስፍራ መስራቱ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ